የአፍሪካ ወንድም ሀገራት በሱዳንና በኢትዮጵያ መካከል ያለውን የድንበር ውዝግብ ባሉት ሰላማዊ መንገዶች እንዲፈታ የሱዳን መንግስት እንዲመክሩ የኢትዮጵያ መንግስት ጥሪ ያቀረበ የሱዳን ሕዝብም የሁለቱን ሀገሮች ጥቅም የሚጎዳና የሶስተኛ ወገን ጥቅም ለማስጠበቅ እየሰራ ነው ባለው የሱዳን መንግስት ላይ ጫና እንዲያሳድር ጠየቀ ሲል መለስካቸውማ ከአዲስ አበባ የላከው ዘገባ ጠቁሟል። ቀጥሎ ይቀርባል። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ምሽት ባሰራጨው መግለጫ የሱዳን መንግስት በሁለቱ ሀገሮች የድንበር ጉዳይ የሚታዩ ችግሮችን የማባባስና የትንኮሳ ተግባር እየፈጸመ መሆኑን በመግለጽ ድርጊቱን በጥብቅ አውግዘዋል። በሁለቱ ሀገሮች መካከል የሚደረግ ግጭት የሚያስከትለው የጋራ ጉዳት እጅግ ከባድ እንደሚሆንም የኢትዮጵያ መንግስት እንደሚያምን መግለጫው ይናገራል። ስለሆነም ይላል የጽሑፍ መግለጫው፣ ስለሆነም በሱዳን መንግሥት ወታደራዊ ክንፍ የሚነፋው የጦርነት መለከት የሦስተኛ ወገንን ጥቅም የሚያገለግልና የሱዳንን ሕዝብ ጥቅም ለመሥዋዕት ያቀረበ እንደሆነ የኢትዮጵያ መንግሥት ጽኑ እምነት ነው ሲል ያስገነዝባል። መግለጫው ሁለቱ መንግሥታት በድንበር ወይንም በመሬት ይገባኛል የሚነሳ ማንኛውንም ክርክር ሊፈቱ የሚያስችሏቸው ሕጋዊና ሰላማዊ ዘዴዎች እንዳሏቸውም ያትታል። የሱዳን ብሔራዊ ጦር ሰራዊትም እነዚህን መሠረታዊ መርሆዎችንና ዓለም አቀፍ ሕግጋትን በጣሰ መልኩ ባለፈው ኅዳር ወር የኢትዮጵያን መሬት መውረሩን መግለጫው አስረድተዋል። ሱዳን ይህን በማድረጓ የጋርየሹ ድንበር ስምምነቶችን ጥሳለች። በነዚህ ሁለቱ መንግሥታት በተፈራረሙባቸው ስምምነቶች መሠረት የሁለቱም አገር ዜጎች በድንበሩ አካባቢ ከሚገኙ የእርሻ መሬቶቻቸው አይፈናቀሉም። ይህም ስምምነት የድንበሩ ጉዳይ በሌላ ስምምነት እስካልተለወጠ ድረስ እንደ ጸና ይቆያል የሚለውን አንቀጽ በሱዳን እንደተጣሰ መግለጫው ዘርዝሯል። ኢትዮጵያ አሁንም የሁለቱ አገሮች የድንበር ውዝግብ ሰላማዊ በሆነ መንገድ እንዲፈታ ያላትን ጽኑ አቋም በመግለጽ የሱዳን መንግሥት ወረራውን እንዲቀለብስ ከትንኮሳ እንዲታቀምና የድንበሩን ጉዳይ በሰላዊ መንገድ ለመፍታት እንዲሠራ መግለጫው ጠይቋል። በመጨረሻም የአፍሪካ ወንድም ሀገራት በሱዳንና በኢትዮጵያ መካከል የተፈጠረውን የድንበር ውዝግብ ቀደም ሲል በተደረሰባቸው ስምምነቶች መሠረት እንዲፈታ የሱዳንን መንግሥት እንዲመክሩ መግለጫው ጥሪ አቅርቧል። የሱዳን ሕዝብም የሁለቱን አገሮች ጥቅም የሚጎዳና የሦስተኛ ወገንን ጥቅም ለማስከበር እየሠራ ነው ባለው በሱዳን መንግሥት ጫና እንዲያሳድር ጠይቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ